በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ አካባቢ ለመንግስት ሰራተኞች የቤት መስሪያ የተሰጠው ቦታ ለኛ ይገባል በሚሉ ወጣቶች እና በጸጥታ ኃይሉ መካከል በተፈጠረ ግጭት የሞትና የአካል ጉዳት ደርሷል ይለናል። የሞትና የቆሰሉትን ሰዎች ቁጥር ከገለልተኛ ወገን ለማጣራት ጥረት እየተደረገ መሆኑን ጠቅሶ መስፍን አድራጌ ተከታዩን አድርሶናል። በከተማዋ ዜሮ ሁለት ቀበሌ በተለምዶ አበጋር ሜዳ የሚባለው ቦታ ነው የግጭቱ መንስኤ። በስልክ አስተያየቱን የሰጠን የአካባቢው ወጣት እንደሚለው ወጣቶች ይህን ቦታ ለማልማት ቀደም ሲል ጥያቄ አቅርበው ነበር። እንደ አስተያየት ሰጭው ወጣቶቹ የሚፈልጉትን ቦታ የወረዳ አስተዳደሩ ለመምህራን ቤት መስሪያ ለማዋል ቦታ ሸንሻኞችን ወደ ስፍራው በመላኩ ግጭቱ ተቀስቅሷል። ከትናንት ወደ እዚህ መስተዳደሩ ከመዘጋጃ ጋር ሆኖ የሆነ ቦታ መንመራለን ብሎ ነበር። ወጣቱ የቦታ የሰጠኝ ጥያቄ አቅርቦ ነበር። የቀበሌው ነዋሪ ወጣት ማለት ነው መንግስት ደግሞ አሁን አይደለም እዚህ ቦታ የምትማግኘት የምትችሉት እኛ ደግሞ መንግስታችን የሚያመጣው መመሪያ ጋራ ተግባራዊ እንዲሆንልን በአቅራቢያችን በሚገኙ የቀበሌው ነዋሪ ከመሆናችን አንጻር ቅድሚያ ተጠቃሚ መሆን አለብን በሚል ጥያቄ ምክንያት አስተዳደሩ ባዘጋጀው የፖሊስ ኃይል ትናንትና በተፈጠረው ግብግብ የሰው ህይወት ጠፍቷል፣ የሰው አካል ጎድሏል። የአምባሰል ወረዳ ፖሊስ ጽህፈት ቤት ኃላፊ ዋና ኢንስፔክተር መኮንን ሹሙ በበኩላቸው ስለ ጉዳዩ ይህን ይላል። ለቤቶች ማህበር ቦታ ለመሸንሸን ባለሙያዎች ጋራ ቦታ ሄደን ያው የአካባቢ ለእኛ ነው መሰጠት ያለበት፣ ለሌላ ሰው ሊሰጥብን አይገባም የሚል ወጣቱ ተሰባስቦ ቀደም ሲል ጥያቄ ያቀርብበት ነበረ። ለወጣቱ ደግሞ የወረዳው መስተዳደር የሚሰጠው ምላሽ እንዲሁ ዝም ብሎ በደቦ የሚጠይቅ ጥያቄ ምላሹ ከባድ ነው የሚሆነው። ምላሹን ለመስጠት በማህበር ተደራጁ፣ በማህበር ከተደራጃችሁ በኋላ እንደ ማንኛውም ዜጋ ታገኛላችሁ የሚል ምላሽ ሲሰጥ እንዳይመራብን እዚሁ ላይ እንሞታለን፣ እንጋደላለን የሚል ሀሳብ ነበራቸው። በርካታ ጊዜ የጸጥታ ኃይል ማወያየቷቸዋል አመራሩ ማወያየቷል። አስተያየቱ ለአሜሪካ ድምጽ ሬዲዮ በስልክ የገለጸው ወጣት ግን ጥያቄያቸው ዴሞክራሲያዊ እንደነበር ነው የሚናገረው። በዲሞክራሲያዊ መልኩ ተደራጅ ተባለ፣ ተደራጅተን አስገባን፣ ማህበራት ስም ዝርዝራችን በቡድን በቡድን ሁኖ ገባ። አሁን ያንን ፋይሉን ከስር በመክተት ሌላውን የካቢኔ አባላቶች ቅድሚያ ለመስጠት መምህራኖች የደሞዝ ጥያቄ ባነሱበት ሰዓት የመምህራኖችን የደሞዝ ጥያቄ መልስ ለመስጠት በቀበሌው መሬት ተመሳጥሮ ጉዳዩን የወጣትን ጥያቄ ከስር ፋይሉን እፍስር አድርጎ የእነሱን ጥያቄ በዚህች በቦታ ለመመለስ ስለፈለገ ወጣት ደግሞ መብት ጠበቂ የሚለውን ጥያቄ በማንሳት ከክልል ድረስ እንደርሳለን በማለት አሁን ምን ታመጣላችሁ ከፈለጋችሁ በፌደራል ፖሊስ ማስጨፈጨፋቸዋለን እንትኑ አስተዳደሩ የፈለጉ መስዋዕትን ከፍላለ አለም ማ ስማቸው እንዲጠቀስ ያልፈለጉ የመንግስት አካል ወጣቶቹ በህጋዊ መንገድ መደራጀታቸው ነው ምነው ችግሩ፣ እኛ የፈለግነውን ቦታ በፈለግነው ጊዜ ማግኘት አለብን የሚል አቋም መያዛቸው ነው ብለዋል። እንደ ወጣቱ ትናንት ሶስት ሰዓት ገደማ በተፈጠረው አለመረጋጋት የተወሰኑ ወጣቶች በቁጥጥር ስር ይውላሉ። ይህን ተከትሎ የታሰሩት ይፈቱ ጥያቄያችን ምላሽ ያገኝ ብለው በመውጣታቸው በጥይት ተደብድበዋል ሲል ይገልጻል። ጠዋት ሶስት ሰዓት ላይ ግጭቱ ተፈጠረ። የተወሰኑ ልጆች አፍሶ አምጥቶ አሰሩ። ሲያስሩ ጓደኞቻችን ይፈቱ ብለው ዘጠኝ ሰዓት አካባቢ ላይ ሰልፍ አድርገው ሲመጡ ጓደኞቻችን ይፈቱ ድምጻችን ይሰማ መብታችን ይጠበቅ በሚል መፈክር ይዘው ፖሊስ በራፍ ላይ ወጣቶችን በጥይት ረፈረፋቸው። ቀጥታ ፖሊስ የጥይት ተኩስ ጀመረ። የጥይት ተኩስ ሲጀምርባቸው እነሱ በእርግዘው ሄዱ። ከዛ በኋላ ወደ ላይ ነበር የመጀመሪያ አካባቢ የተሰፉት። ከዛ በኋላ እዛ አካባቢ ያሉትን የእኛን ወንድሞች የእኛን እህቶች ጨረሷቸው። በቀጥታ አግድም መሬ ለመሬ ተኩስ። አሁን አንደኛ ጉስሊ ዛሬ ቀበርኩ። ምንም ምንም ላይ የለለበት የጥያቄውም አገር አይደለም። ብዙ እግን የተመታ ወጣት አለ። አሁን እነዛ ልጆች የመተውን ፖሊስ ያውቃሉ። ብዙዎች ዛሬም ሆነ አልሆነም ቤት እንደተችላሽም ሰውም ሊገደል አይችልም ነው። ዋና ኢንስፔክተር መኮንን በበኩላቸው ወጣቶቹ ወደ አካባቢው የሄዱ ባለሙያዎችን አባረዋል ጸጥታ ኃይሉም ስራውን በአግባቡ እንዳይሰራ አውከዋል፣ ሲሉ ይገልጻሉ። ማዘጋጃ ቤቱ ያስቀመጠውን የወሰን ድንጋይ እየነቀሉ በስፍራው ከብቶች አሰማርተው እንዲወጡ ሲጠየቁ እምቢ ያሉ ግለሰቦችን በቁጥጥር ስራ ውለው ወደ ጣቢያ መመለሳቸውን ጠቅሰዋል። በዋነኝነት ደግሞ ያስተባብር የነበረው የቀበሌው የወጣት አስተባባሪ ተብሎ በካቢኔ ደረጃ የተቀመጠው የቀበሌው ማለት ነው እሱ ደግሞ ያንን ቦታ ለወጣቱ ለኳስ ሜዳ ይሰጥ የሚል ደግሞ ሌላ አጀንዳ ያለው ሰው ስለነበረ እሱም ደግሞ ኳስ ሜዳውን ለምን ደፈራችሁብኝ በሚል ቀጥ ብሎ እዛ ረብሻ ለማስነሳት ሲመጣ እሱንም በቁጥጥር አውለን ነበር። ከዛ በኋላ ከኋላ ያለው ወጣት ከቦታው ልቀቁልን፣ የታሰሩትን ሰዎች ልቀቁልን ነው የመጀመሪያው። ከቦታው ለቀቅንኛ፣ በኋላ ኃይል አደራጅተው ቁጥራቸውን ጨምረው ጣቢያ ላይ የታሰሩትን እስረኞች ልቀቁ በሚል መጡ። መጨረሻ ላይ በሩ ጠባብ ነው፣ ገቡ። ምንም ልንቋቋም አልቻልንም። በመገፋፋት ከጀርባችን በከፍተኛ ደረጃ ድንጋይ ይወረወራል። ከዛ ተጠግተን የራሳችንን ቢሮ ግድግዳ መከታ ያዝ። ከዛ ቀጥሎ እንደገና ደግሞ በዙሪያችን ከኛ የጸጥታ ኃይል ውጪ የሆነ የሽጉጥ ተኩስ ይሰማል። በዛ መጨረሻ ላይ የነገር እየከፋ ከሄደና ወደ እስር ቤት ከገቡ የእኛን ፖሊሶች ደግሞ ተቆጣጥረው መሳሪያ ከነጠቁ ለሕይወትም ለንብረትም አደጋ ስለነበረ ያለን አማራጭ ምንድን ነው ራሳችንን እና ግቢውን የመከላከል ስራ ለመስራት ወደ ሰማይ ጥይት የመጠቁ። በዕለቱ በተፈጠረው ግጭት ሰዎች ሞተዋል፣ ሰዎች ቆስለዋል። ልዩነቱ ቁጥሩ ላይ ነው። አንዳንድ ወጣቶች የሟቾቹን ቁጥር ከአራት እስከ ስድስት ያደርሱታል። የቆሰሉትም አስ አምስት ይሆናሉ ይላሉ። ፖሊስ ግን የሟቾቹ ቁጥር ሶስት፣ ከባድ የመቁሰል አደጋ ደርሶባቸው ወደ ሕክምና የተላኩት አምስት፣ ቀላል ጉዳት ደርሶባቸው ከመጠነኛ ሕክምና በኋላ ወደ ቤታቸው የተመለሱት ሁለት እንደሆኑ ያስረዳል። የሟቾቹ አስከራይን ከፖሊስ ጣቢያው ቅጥር ግቢ ውጭ መገኘቱን ያመለከቱት ዋና ኢንስፔክተር በምን አኳን እንደተገደሉ ከህዝብ ጋር በመተባበር ምርመራ ይካሄዳል ብለዋል። በሌላ በኩል አሁንም ድረስ የታሰሩ ወጣቶች መኖራቸውንና ከቤተሰቦቻቸው ጋር እንዳይገናኙ መደረጋቸውን የሚገልጹ አሉ። ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር የሽወርቅ ላቀው አሁን በአካባቢው አንጻር የሰላም መስፈኑን ገልጸው ህብረተሰቡ ከፖሊስ ጎን እንዲቆም ጥሪ አስተላልፈዋል። ከማህበራዊ ድረገጽ አንጻር የተዛቡ አስተሳሰቦች ወይም የተዛቡ መልእክቶች ቢኖሩም ህዝቡ መደናገጥ የለበትም። ከፖሊስ እና ከጸጥታ ሀይሉ ጎን በመሆን አስፈላጊውን ድጋፍና ትብብር እንዲያደርግልን ያው ጥሪያችንን እናስተላልፋለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።